እንደምን አመሸሽ ኢትዮጵያ። ከአሜሪካ ድምፅ ራዲዮ ጣቢያ ክቡራትና ክቡራን አድማጮች ጤና ይስጥልን። እንደምን አመሻችሁ። ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅታችንን ጀመርን። በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 7 2007 ዓ ም ስርጭት ይዤ የማስተናገዳችሁ ሰለሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ራብ ማክሌን በስቱዲዮ መሳሪያዎች ላይ ይገኛል። የዚህ ዘመቻ ዋና ዓላማ ዜጎች በዚህ ዓመት ግንቦት ወር ላይ በሚደረገው ሀገራዊ ምርጫ በንቃት እንዲሳተፉ በማድረግ በምርጫው አሸናፊ ሆኖ በመውጣት የኢትዮጵያ ሕዝብ የስልጣን ባለቤት እንዲሆን ማድረግ ነው። አቶ ዘካርያስ የማነ ብርሃን የአንድነት ለዲሞክራሲና ለፍትህ ፓርቲ የድርጅት ጉዳይ ኃላፊ ናቸው። በአብይ ርዕስ ዝርዝር ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ እየታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ። ፓኪስታን ውስጥ የታሊባን ተዋጊዎች በአንድ ትምህርት ቤት ላይ ጥቃት አድርሰው የሚበዙት ተማሪዎች የሆኑ ቢያንስ 130 ሰዎችን ገለዋል ተባለ። የወታደር መለዮ ልብስ የለበሱና ፈንጂዎች የታጠቁ እስላማዊ ነውጠኞች ዛሬ ማክሰኞ በጦር ሰራዊቱ በምትተዳደረዋ ሰሜን ምዕራባዊቱ የፓኪስታን ፔሽዋር ከተማ የሚገኘውን ትምህርት ቤት ነው ያጠቁት። በጥቃቱ ከአንድ መቶ የሚበልጡ ሌሎች ሰዎች መቁሰላቸውን የክፍለ ሀገሩ ባለስልጣን ገልጸዋል። አውስትሬሊያ ሲድኒ ከተማ በሚገኘው ካፌ ወይም የምግብ ቤት የደረሰው የእገታ ተግባር የአንድ የተረበሸ ግለሰብ መጥፎ ቅዠት ውጤት ነው ሲሉ የሀገሪቱ ጠቅላይ ሚኒስትር ቶኒ አበት ተናገሩ። ትናንት ታጋቾቹን ለማስለቀቅ የሀገሪቱ ፖሊስ ማልዶ በወሰደው እርምጃ ድንገቱ የእገታ ሁኔታ የተጠናቀቀ ሲሆን ታጣቂውና ከታጋቾቹ ሁለቱ ሞተዋል። ጠቅላይ ሚኒስትር አበት ጠለፋው ስለጠፋው ሕይወት ከአውስትሬሊያ ሕዝብ ጋር ሆነው ሀዘናቸውን የገለጹ ሲሆን የአበባ ጉንጉን ካስቀመጡ በኋላ ባሰሙት ንግግር የኢራን ተወላጁን ተጠርጣሪ በከባድ ሁኔታ እየተረበሸ ሰው ነበር፣ የረጅም ጊዜ የወንጀል የአእምሮ መቃወስና የጽንፈኝነት ታሪክም ያለው ነበረ ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እስራኤል ከፍልስጤም ግዛቶች ለቃ እንድትወጣ የጊዜ ገደብ የሚጥል እንዲጣል የሚጠይቀው የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ረቂቅ ውሳኔ ከመግባቱ አስቀድሞ ከዋናው የፍልስጤማውያን ተደራዳሪ ከሳኤብ አረካት ጋራ ዛሬ ይወያያሉ ተብሏል። የእስራኤልና የፍልስጤማውያንን ጉዳይ ለመገምገም ትናንት ሰኞ ወደ ተለያዩ ሀገሮች ጉዞ የጀመሩት ሚስተር ኬሪ የፍልስጤሙን ተደራዳሪ የሚያነጋግሯቸው ለንደን ላይ ሲሆን ትናንት በሮም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁን፣ በኋላም ፓሪስ ላይ የፈረንሳይ የብሪታኒያና የጀርመን የውጭ ጉዳይ ሚኒስትሮችን አነጋግረዋል። ሚኒስትሩ በለንደን የዩናይትድ ስቴትስ ኤምባሲ ባደረጉት ጋዜጣዊ ጉባኤ እስራኤልና ፍልስጤማውያን መካከል አሁን ያለውን መሰናክል አስወግዶ እውነተኛ ወደ እውነተኛ ሰላም የሚያመራ ጎዳና ለማግኘት ይቻል ዘንድ ትኩሳቱንና ውጥረቱን ማብረድ ያስፈልጋል ብለዋል። የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዚደንት ጆሴፍ ካቢላ ከእንግዲህ ወዲያ የባዕዳን መሪዎችን ትዕዛዝ አልቀበልም ሲሉ ተናገሩ። እንዲያውም የተባበሩት መንግስታት ድርጅት ሰላም አስከባሪዎች ይውጡልን ብለዋል። ሚስተር ካቢላ ለሀገራቸው ምክር ቤት ባሰሙት ረጅም ንግግር ኮንጎ ከምዕራባውያን ምክር እና ሀሳብ ለመቀበል ዝግጁ ነች፣ ይህን አድርጉ የሚባል ትዕዛዝ ግን ፈጽሞ አትቀበልም ብለዋል። ሚስተር ካቢላ ሁለተኛ የስልጣን ዘመናቸው ሲጠናቀቅ ከስልጣን እንዲወርዱና እንደ አውሮፓውያን አቆጣጠር በ2016 ለሚካሄደው ምርጫ መዘጋጀት እንዲቻል በተለይ ከዩናይትድ ስቴትስ እና ከፈረንሳይ ብርቱ ግፊት እየተደረገባቸው ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጂት፣ ለዜናው ከምሽቱ ሶስት ሰዓት በ25ና በ31 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንጠብቅሻለን። ይህ በ14 31 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባችን እናልፋለን። አንድነት ለዲሞክራሲና ለፍትህ ፓርቲ የሚሊዮኖች ድምፅ ለነጻና ፍትሐዊ ምርጫ ባለው ዘመቻ የኢትዮጵያን ሕዝብ የሥልጣን ባለቤት እንዲሆን አደርጋለሁ ብሏል። ፓርቲው በአሁኑ ጊዜ በመላ የሀገሪቱ ክፍሎች መዋቅሩን መዘርጋቱንና በየትኛውም ደረጃ የምክር ቤት እጩዎቹን ለማቅረብ እንደሚችልም ገልጿል። መለስካቸው አመሃ ከአዲስ አበባ ዝርዝራለሁ። ፓርቲው ዛሬ ረፋዱ ላይ በጽህፈት ቤቱ በሰጠው መግለጫ ላይ በአሰራጨው ጽሑፍ ርዕስ ላይ በግልጽ እንዳስቀመጠው በሚቀጥሉት የምርጫ ወራት በሚሊዮኖች ድምፅ ለነጻና ፍትሐዊ ምርጫ የኢትዮጵያ ህዝብ የስልጣን ባለቤት እንዲሆን እናደርጋለን ይላል። ከዚህ ቀደም ፓርቲው ያካሄዳቸውን የሚሊዮኖች ድምፅ ለነጻነት እና የሚሊዮኖች ድምፅ ለመሬት ባለቤትነት ንቅናቄዎች አስታውሶ በተለይ በመጀመሪያው እንቅስቃሴ የፈለገውን ውጤት እንዳገኘ የፓርቲው የውጭ ግንኙነት ኃላፊ አቶ ዳንኤል ተፈራ አብራርተዋል። ሦስተኛውና የመጨረሻው የአንድነቶች የሚሊዮኖች ድምፅ እንቅስቃሴ ይኸው የሚሊዮኖች ድምፅ ለነፃነትና ለፍትሐዊ ምርጫ የሚል መሆኑንም የጽሑፉ መግለጫ ይጠቁማል። መግለጫው አክሎ አንድነት በሰላማዊ መንገድ የስልጣን ሽግግር ለማምጣት ላቀደው ዋነኛ የትግል ምዕራፍ በሀገራችን እውነተኛ ለውጥ እንዲመጣ የሚፈልጉ ዜጎች ሁሉ ፓርቲውን በአባልነትና በደጋፊነት በመቀላቀል የለውጡ አካል እንዲሆኑ የሚያደርግ ተደራጅ 2007 ለለውጥ የሚል ሰፊ የማደራጀትና የቅስቀሳ ዘመቻ ለማካሄድ ዝግጅቱን ማጠናቀቁን ይናገራል። የዘመቻውን ዓላማ በተመለከተም የፓርቲው የድርጅት ጉዳይ ኃላፊ አቶ ዘካርያስ የማነ ብርሃን ገልጸውታል። የዚህ ዘመቻ ዋና ዓላማ ዜጎች በዚህ ዓመት ግንቦት ወር ላይ በሚደረገው ሀገራዊ ምርጫ በንቃት እንዲሳተፉ በማድረግ በምርጫው አሸናፊ ሆኖ በመውጣት የኢትዮጵያ ህዝብ የስልጣን ባለቤት እንዲሆን ማድረግ ነው። ፓርቲው ለዚህ አይነት እንቅስቃሴ ፖለቲካዊ ምህዳሩ ምቹ እንዳልሆነና የኢትዮጵያ ብሔራዊ ምርጫ ቦርድም ገለልተኛ ምርጫ አስፈጻሚ አካል ነው ብሎ እንደማያምን በዚሁ መግለጫው ይፋ አድርጓል። በሌላ በኩል ግን ይህንን አስቸጋሪ ነው ያለውን ሁኔታ ሊለውጥ የሚችለው ህዝቡ ስለሆነ ይህንን ዘመቻ ማቀዱን ይናገራል። አቶ ዘካርያስ የማነ ብርሃን በዚህ የሚሊዮኖች ድምፅ ለነፃና ፍትሐዊ ምርጫ ህዝባዊ ንቅናቄ አማካኝነት የፖለቲካ ምህዳሩን ለማስፋትና ህዝቡ በአጠቃላይ በምርጫው ሂደት ላይ ሙሉ ለሙሉ ተሳታፊ እንዲሆን በነቂስ ወጥቶ ካርድ እንዲወስድ እንዲመርጥና ድምፁን እንዳይቀማ ተደራጅቶ እንዲጠብቅ በማድረግ አሸናፊ ሆኖ እንዲወጣ የሚያደርገው ስትራቴጂ አውጥቶ እየሰራ ነው የሚገኘው። አንድነት ከዚህ የተሻለ የሰላማዊ ትግል አማራጭ አሁን ባለው የሀገራችን ነባራዊ ሁኔታ የለም ብሎ ያምናል። ብሔራዊ ምርጫ ቦርድ ብዙ ጊዜ በተቃዋሚዎች የሚቀርበውን ይህን ክስ በተደጋጋሚ ሲያስተባብል ቆይቷል። ሁሉንም በሀገሪቱ የሚገኙ ፓርቲዎች በአንድ ዓይን እንደሚያቸውና በፍትሃዊነት ጉዳያቸውን ሁሉ እንደሚመለከት ይናገራል። አንድነት በዛሬው መግለጫው አክሎ እንደገለጸው ዘመቻውን ለማሳካትም በቂ አቅም እንዳለው ይናገራል። ባለፈው ሳምንት መጨረሻ አካሄዱ የነበረውን የፓርቲውን ጠቅላላ ጉባኤ አስታውሶም ፓርቲው በአሁኑ ሰዓት ያለበትን የከፍታ ደረጃ በትክክል የሚያሳይ ነው ይላል የፓርቲው የውጭ ጉዳይ ኃላፊ አቶ ዳንኤል ተፈራ ይህን ዘመቻ ወጀው ይኸው የፓርቲው ጠቅላላ ጉባኤ ነው ብለዋል። ይህን ህዝባዊ ንቅናቄ አውጆ ሄደው የአንድነት ጠቅላላ ጉባኤ ነው አሁን ባለፈው አርብና ቅዳሜ በተደረገው ጠቅላላ ጉባኤ ላይ የተሳተፉ ከመላ ኢትዮጵያ የመጡ የአንድነት የጠቅላላ ጉባኤ አባላት ህዝቡን እስከታች ወርደን ለማደራጀት፣ በዚህ ምርጫ አሸናፊ ኃይል ሆነን ለመውጣት በሀገር አቀፍ ደረጃ ንቅናቄ መደረግ አለበት ብለው አውጀው ሄደዋል። ይህን አውጀው ሲሄዱ ትዛዝ ሰጥተው አይደለም እየሄዱ ያሉት ራሳቸው ከየመጡበት ወረዳ ከየመጡበት ዞን ይሄን እንደሚያስፈጽሙም ቃል ገብተውን ሄዱ። የህዝብ ግንኙነት ኃላፊው አቶ አስራት ደስታ በበኩላቸው የፓርቲያቸውን ጥንካሬ ሲገልጹ አንድነት የመላ ኢትዮጵያውያን ቤት ነው ብለው ከአራቱም ማዕዘናት የሀገሪቱ ክፍሎች መጥተዋል ያሏቸውን የጠቅላላ ጉባኤውን አባላት በምሳሌነት ጠቅሰዋል። አቶ ዳንኤል ተፈራም በመጪው ምርጫ አንድነት በመላ ኢትዮጵያ በየትኛውም ደረጃ እጩዎች ሊያቀርብ ይችላል ይላሉ። አሁን ባለው ተጨባጭ ሁኔታ አንድነት ፓርቲ በመላ ኢትዮጵያ እጩዎችን አቅርቦ ማወዳደር ይችላል። ያ እዛ አቅም ላይም ደርሶ በተደረገው ጥናትና ባለን ግምገማ ከአራት መቶ አምሳ በላይ እጩዎችን ለተወካዮች ምክር ቤት ብቻ ማቅረብ እንችላለን። ግን እኛ እስከ መጨረሻው ነው መድረስ የምንፈልገው ሙሉ ለሙሉ ነው ማቅረብ የምንፈልገው። ይሄ አንድነት የደረሰበት ከፍታ ነው። በመላ ኢትዮጵያ እጩ አቅርቤ ተወዳድሬ ሕዝቡን አደራጅቼ የመንግስት ስልጣን እይዛለሁ ብሏል። እንደሚታወቀው ይህ ዓመት በኢትዮጵያ ኢህአዴግ ስልጣን ከያዘ ወዲህ አምስተኛው የምርጫ ዓመት መሆኑ ነው። የመጀመሪያው ምርጫ በሽግግር ወቅት የተካሄደው ምርጫ እንደነበረም አይዘነጋም። በሁሉም የምርጫ ወቅቶች የተከናወኑት ምርጫዎች ከውዝግብ እየጸዱ አልነበሩም። ብሔራዊ ምርጫ ቦርድ በብዙዎቹ ተቃዋሚ ፓርቲዎች ዓይን ለገዢው ፓርቲ የወገነ እንደሆነ ሲከሰስ በገዥው ፓርቲ ደግሞ ከወገንተኝነት የጸዳ እንደሆነ ሲመሰከርለት ቆይቷል። የዘንድሮ ምርጫ የሚያመጣውን ደግሞ ጊዜው ሲደርስና በዚህ መካከልም በሚኖሩት ክንውኖች እናየዋለን። በገዢው ፓርቲ በኢህአዲግ በኩልም በዚህ ዓመት በሚደረገው ምርጫ ያለውን ዝግጅት በዘገባዎቻችን እንቃኛለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸውን ወደ ተከታዩ ዘገባ ደግሞ እናልፋለን ተቃዋሚው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከትናንት በስቲያ እሁድ አዲስ አበባ ውስጥ ባካሄደው የተቃውሞ ሰልፍ በመጪው ግንቦት 16 የሚደረገው ምርጫ ነጻና ፍትሐዊ እንዲሆን መጠየቁ ተዘግቧል። ትናንት ባቀረብንላቸው አጭር ዘገባ መድረክ በሰልፉ የታሰሩ የፖለቲካ መሪዎች፣ ጋዜጠኞችና የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ ጥሪ ማቅረቡን ጠቁመናል። ሙሉውን ዘገባ ሰልፉን የተከታተለው እስክንድር ፍሬው ቀጥሎ ያቀርባል። አምስት ወራት ብቻ በቀሩት የሁለት ሺህ ሰባት አጠቃላይ ምርጫ ዋዜማ የመጀመሪያው የተቃውሞ ሰልፍ በአዲስ አበባ በመድረክ የተጠራው ይህ ሰልፍ በተለያየ ጊዜ ሲገለጹ የነበሩ አቋሞቹ የቀረቡበት ጥያቄዎቹ በመፈክሮች የተስተጋቡበት ነው። ከአራት ኪሎ ግንፍሌ ድልድይ በመነሳት በተለምዶ ታቦት ማደሪያ ተብሎ ወደሚጠራው የወረዳ ስምንት ሜዳ ያመሩት ሰልፈኞቹ የዚህ ዓመቱ ምርጫ ነፃና ፍትሐዊ እንዲሆን ጠይቀዋል። እስካሁን ባለው የምርጫ ሂደት እምነት እንደሌላቸውም ሰልፈኞቹ አንጸባርቀዋል። የሰልፉ ዋና ዓላማም የ2007ቱ ምርጫ የጊዜ ሰሌዳ ለውይይት ከቀረበበት ጊዜ ጀምሮ ሲጠይቁት የነበረውና እስካሁን ምላሽ አላገኘው የነጻና ፍትሐዊነት ጥያቄ መሆኑን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ ተናግረዋል። የሚወስዳቸው እርምጃዎች እስካሁን ድረስ ያሉት ያው የድሮዎቹ ናቸው። ለምሳሌ ምርጫ አስፈጻሚዎች ብሎ ከክልል እስከ ዞን እስከ ወረዳ ድረስ ጠርቶ አሰልጥኛለሁ ይላል። እነዚህ ካድሬዎች መሆናቸውን ኢህአዴግ ካድሬዎች ለመሆናቸው ደግሞ መረጃ ከዚህ በፊትም ሰጠን። አምስት አመት ብሎ ተኝቶ ቆይቶ አሁን እነሱኑ መልሶ ይጠራል። እንግዲህ ዋነኛው ምርጫ አስፈጻሚ አርቢትሩ ኢህአዴግ እስከሆነ ድረስ ይህንን እስካልቀየረ የምርጫ ላይ መሻሻል ያድርግ ያለው የሚለው ሁሉ ቀልድ ነው ማለት ነው። ዋናውን ቁም ነገር ላይ ምንም እርምጃ እንዳልወሰደ ያንኑ የሞኝ ነገር መላልሶ መላልሶ የሚደግም እንደሆነ ነው እያየን ያለ ነው እና ከዛ ውጭ ያለው ምንም ፋይዳ የሌለው ነው። ኢህአዴግ በምርጫው ዙሪያ ከተቃዋሚዎች ጋር ሊነጋገር እንደሚገባውም ፕሮፌሰር በየነ ለተሰብሳቢዎቹ ባሰሙ ንግግር አስረድተዋል። ፈረንጆች እንደምሉት ዝምታ መቀበል ነው። በዝምታ ይህንን የሀገርና የሕዝብን ጉዳይ ከፍተኛ አደጋ እንዲደርስበት መፍቀድ አይኖርብንም። ስለዚህ ሕዝባችንን መቀስቀስ ለመብቱና ለክብሩ ወጥቶ እምብታውን ማሳየት እንዳለበት እኛ ግንባር ቀደም ሆነን ማሳየትና ማደፋፈር ስላለብን ነው በዛሬው ዕለት ይህንን ሰልፍ ካዘጋጀንበት አንዱና ዋነኛው ምክንያት። ስለዚህ ፍርሃትም ካለ የፍርሃትን ቆፈን ሰባብሮ ወጥቶ ህዝቡ ለመብቱ መታገል ይኖርበታል እና ይህንን የማስፋፋቱ ኃላፊነት ደግሞ በፓርቲነት የተደራጀን ወገኖች የቅድሚያ ጉዳይ ይሆናል። በዛሬው ዕለት በትንሹ ይህንን አሳይተናል። በቀጣይ ደግሞ ተደጋጋሚ ጥያቄዎች በማቅረብ ስርዓቱን እንደምናስጨንቅ እና ወደ ድርድርም እንዲመጣ እንደምናስገድደው በህዝባችን ጉልበት ይህንን የምናሳይበት ጊዜ ሩቅ አይሆንም። የሲዳማ አርነት ንቅናቄ ሊቀመንበር ዶክተር ሚሊዮን ቶማቶም የምርጫው ዲሞክራሲያዊነት ከወዲሁ ሊታሰብበት እንደሚገባ ጥሪ አቅርበዋል። ኢህአዴግ ትክክለኛ ምርጫ አካሂዶ መሸነፍና ከስልጣን መውረድ አይፈልግም ያሉት ደግሞ የሀገር ሽማግሌዎችን በመወከል የተናገሩት አቶ ቡልቻ ደመቅሳ ናቸው። ኢህአዴግ የሚባለው መጀመሪያ አዲስ አበባ እግሩ ሲረግጥ ዴሞክራሲ ዴሞክራሲ ዴሞክራሲ እያለ የተለማመጠ ገባ። ገብቶ ቁጭ አለ። አልጋ ላይ አልወርድም አለ እንደ ንጉስ። እናንተና እናንተን የመሰሉ ሰዎች ሁሉ መውረድ አለባችሁ። አመት ይበዛል መቆየት ብቻ አይደለም። ዲክታቶር ሆነ። ዲክታቶር ማለት ታውቃላችሁ? በኃይል የሚገዛ ማለት። በኃይል መግዛት ጀመረ። የህዝብን ፍላጎት ጨርሶ አልሰማለ። ህዝቡ የሚያስበው አንድ ነገር፣ እነሱ የሚያስቡት ሌላ ነገር በአብዛኛው የመድረክ ድርጅቶች አመራሮች፣ አባላትና ደጋፊዎች የተካፈሉበት ይህ ሰላማዊ ሰልፍ ከ2007 ምርጫ በተጨማሪ ሌሎች ጥያቄዎችም የተስተጋቡበት ነው። ለምሳሌም የታሰሩ የፖለቲካ ፓርቲ መሪዎች፣ ጋዜጠኞችና የሙስሊሙ ህብረተሰብ የመፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ ጥሪ አቅርበዋል ሰልፈኞቹ። السائفة <applause> تا، የመድረክ ከፍተኛ አመራር ዶክተር መረራ ጉዲና ለቪኦኤ ሲናገሩም የህዝቡን ወቅታዊ ጥያቄዎች ማስተጋባት ጭምር የሰልፉ ዓላማ መሆኑን ገልጸዋል። የህግ በላይነት ይከበር፣ የፖለቲካ እስረኞች ይፈቱ፣ በተለይም እነ ሚዲያ አይነቱ ነጻና ፍትሐዊ ምርጫ አስተዋጽኦ የሚያደርጉ በገለልተኝነት ሁሉንም ያገልግሉ፣ ኢህአዴግ በህዝብ ላይ የሚፈጽማቸውን ግፎች ያቁም፣ የኑሮ ውድነትን ጨምሮ በህዝብ ላይ የሚሰሩ ነገሮች ይቆሙ። እነዚህ እነዚህ መስረታዊ የሆኑ የህዝብ ብሶቶች በተለይ የሁለት ሺ ሰባቱ አጠቃላይ ምርጫ ነጻና ፍትሐዊ መሆን የተቃዋሚዎቹ ብቻ ሳይሆን የህዝቡ ጥያቄ መሆኑን የመድረክ አመራሮች አስረድተዋል። የዘንድሮ ምርጫ አስመልክቶ ከተቃዋሚ ፓርቲዎች የቀረቡ ጥያቄዎችና አስተያየቶች ማጣራት እየተካሄደባቸው መሆኑን የብሔራዊ ምርጫ ቦርድ የስራ ኃላፊዎች በተለያየ ጊዜ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ፣ እስክንድርን ለዘገባው። አሁን አዲስ አበባ ላይ ከምሽቱ አንድ ሰዓት ከአስራ ሰባት ደቂቃ ሆነ። የጥያቄው መልስ ተከታታይ ዝግጅት ይቀጥላል። ለጥያቄው መልስ ፕሮግራም የፊታችን ግንቦት አስራ ስድስት በኢትዮጵያ ለሚካሄደው ምርጫ በነፃነት ለመዘገብ የሚያስችል የመገናኛ ብዙሃን አገልግሎት አለ የሚል ጥያቄ በማንሳት ከጋዜጠኞች ጋር ውይይት ጀምሯል። በጋዜጠኝነት ሙያ ላይ በአሰራሩ ዙሪያ በአድማጮች ለተነሱ ጥያቄዎችም ተወያዮቹ መልስ ይሰጣሉ። የውይይቱ ተሳታፊዎች ዳንኤል ብርሃኔ፣ የአፍሪካ ቀንድ ጉዳዮች በሚል ርዕስ የሚወጣው የዌብሳይት አምደኛ፣ በስደት ዩናይትድ ስቴትስ የሚገኘው አርጋዋሽኔ በተለያዩ የመገናኛ ብዙሀን ውስጥ በዘጋቢነት ያገለገለ የኢትዮጵያ አካባቢ ጋዜጠኞች ማህበር መስራችና የሬዲዮ ፕሮግራሞች አዘጋጅ የነበረ በስደት ዩናይትድ ስቴትስ የምትገኘው ጽዮን ግርማም አስቀድማ በአዲስ አድማስና በሪፖርተር ጋዜጦች ሪፖርተር በኋላም በዋና አዘጋጅነት በምትመራው እምቢልታ በተባለ ጋዜጣዋ ትታወቃለች። በቅርቡ ህትመቱ የተቋረጠው አዲስ ጉዳይ መጽሔትም አምደኛ ነበረች። ትናንት ባቀረብንላችሁ የውይይቱ የመጀመሪያ ክፍል ስዊድን ውስጥ ስደት ላይ የሚገኘው የቀድሞዋ አዲስ ነገር ጋዜጣ መራሄ ኤዲተር ወይም ማኔጅንግ ኤዲተር መስፍን ነጋሽም በውይይቱ ላይ ሳለ ስልኩ ከተቋረጠ በኋላ መልሶ ሊቀጥል ባለመቻሉ በውይይቱም ላይ ተሳትፎን መቀጠል አልቻለም። ይቅርታ እንጠይቃለን። ዳንኤል ብርሃኔ በትናንቱ ውይይት እስር ላይ ስለሚገኘው ጋዜጠኛ ደስ ተመስ ተመስገን ደሳለኝ ከጋዜጠኝነት ይልቅ የፖለቲካ ዝንባሌ ካላቸው ጸሐፊዎች አንዱ ነው ላለው መስፍን ነጋሽ ምላሽ እንደሰጠ ነበር ውይይቱ የቆመው። አወያዩዋ ትዝታ በላቸው ነች። ዳንኤል በቀደማ አስተያየቱ ላይ በሚሰጠው ማብራሪያ የዛሬውን የውይይቱ የዛሬው የውይይቱ ክፍል ይጀምራል። ተመስገን ላይ በምክር ተዳፊ ሳልመሰለኝ ነው። እኔ አንደኛ ተመስገን እየመጀምጥት አለም እንዲያውም እኔ ያልኩትን ነገር እሱ እራሱ ቢኖር ይስማማበታል። ምንድን ነው ይህንነት በምርጫ ጊዜ ከሚዲያዎች የምንጠብቀው ማለት ምርጫን እንደ ግብ ወስደን ነው። ልክ አሜሪካም አውሮፓም እንዳሉት ምርጫዎች ማለት ነው። በዛ ውስጥ ሚዲያዎች የሚጫወት ገንቢ ሚና ምንድን ነው ብለን ወስደን በአማራጭ ሀሳቦች ላይ እነዛን ማሸራሸር ማሸራሸርና ህዝቡ እንዲመርጥ ማድረግ ነው። አንድ ሚዲያ የሚደግፈው ፓርቲ ኖረም አልኖረም እንኳን ራሱ ያን ያደርጋል። ተመስገን እገሌ እንደሚፈልግ ላይደግፍ ፓርቲ ሳይሆን ይሄ ምርጫ ምናምን የሚለው ጨዋታ ሳይሆን አብዮት ነው የሚያስፈልገው ብሎ ነው የሚያስበው። እና ስለዚህ ከምርጫ ፖለቲካ አንጻር ወይ ደግሞ ይሄ ፖሊሲ ማዋያት ምናምን እንደ ስራ አስፋፊ ይቆጥረዋል። ያ ነው እኔ ያቀረብኩት እንትን እና እንጂ ለመወንጀል ምን አደለም። ይህን ደግሞ ቢኖር ከኔ ጋ ሚሰማ ይመስለኛል። አንድ ነገር ማለት ትፈልጋለሁ። እዚህ ጋ አሁን ጥያቄው የመሰለኝ ምርጫን በሚመለከት በኢትዮጵያ ውስጥ ነፃና ፍትሀዊ ምርጫ ለማድረግ የሚዲያው ሚና ምንድን ነው የሚል ስለሆነ በዛው መስመር እንሄዳለን ከሚል ነው ጋዜጠኛ ተመስገን ብቻ አይደለም፣ ኢትዮጵያ ውስጥ ተመስገን ብቻ አይደለም በጋዜጠኝነት ሙያ ላይ የሞከረው። ከተመስገን በፊት በጣም ብዙ ጋዜጠኞች ነበሩ፣ ከተመስገን በኋላም ከተመስገንም ጋር የነበሩ ጋዜጠኞች አሉ። ተመስገን አንዱ ማሳያ ነው። ስለ ኢትዮጵያ ሚዲያ ሲወራ ተመስገንን ነጥሎ በማውጣት ከምርጫው ጋር አያይዞ ሁሉንም ነገር ተመስገን ላይ ማድረግ ተገቢ አይመስለኝም። ተመስገንን ገፍቶ ገፍቶ እዚህ ጋር ይህንን ነገር ገብቶ እንዲጽፍ ያደረገው እነዛ ጋዜጠኞች ላይ ሲመጣ የነበረው ሲያርፍ የነበረው በትር ሲያርፍ የነበረው ዱላ ጋዜጠኞቹ ጋር የነበረው ማፈን ነው፣ ተመስገንን እዚህ ጋር ያደረሰው። ጋዜጠኞች ምርጫ ከተጀመረ ጊዜ ጀምሮ ጋዜጠኞች በርካታ ሙከራዎችን አድርገዋል። የኢትዮጵያ ሚዲያ ሲባል ብድግ ብሎ ተመስገንን አምጥቶ እንደ ማሳያ አስቀምጦ ተመስገንን መውቀስም ሆነ መጨፍጨፍ ተገቢ አይመስለኝም። ግልጽም ለማድረግ ከአስራ በላይ የሚሆኑ ጋዜጠኞች ናቸው። ከእስክንድር ነጋ ጀምሮ ሪዮት አለሙ፣ አሁን ደግሞ ቅርብ ጊዜ የተያዙት የዞን ዘጠኝ ወጣቶች ጦማሪያን፣ እነሱን ጭምር በርካታ ጋዜጠኞች ናቸው ኢትዮጵያ እስር ቤት ውስጥ ያሉት። ይህንን ደግሞ የሰብአዊ መብት ድርጅቶች ፕረስ ነጻነት ተሟጋች ድርጅቶች የሚዘግቡት ነው። የተቀራችሁም አሁን ለምሳሌ ጽዮንም ሆን አርጋዋሽኔ እንዲሁም መስፍን በስደት ነው ውጭ ያላችሁት። በርካታ ጋዜጠኞች በስደት ነው ውጭ ያሉት እና ጽዮን ያለችው እውነታ እንዳለው ለመጠቆም ፈልጌ ነው። ወደ አድማጭ ጥያቄ እንሄድ። መጀመሪያውን ጥያቄ ላሰማችሁ። ከምርጫ ጋር ባያያዝም ስለ ጋዜጠኝነት ነው የሚጠይቀው እሺ እኔ የእኛ ሀገር ጋዜጠኞች የፍሬስ ነጻነት ብለው ሲጠይቁ እሰማለሁ። እነሱስ ነጻ መሆናቸውን በምንድን ነው የምናውቀው? ነጻ የፍሬስ ህግ ቢኖር እነሱ ነጻ መሆናቸውን እኛ በምንድን ነው የምናውቀው? እና እኔ ብዙ ጊዜ ስለምቸገር ነው እና ማወቅ የምፈልገው የነጻ ጋዜጠኛ መለኪያዎች አንድ፣ ሁለት፣ ሶስት እነዚህ ናቸው ብለው መለኪያዎች ነገሮች ካሉ ቢነግሩን እና ጋዜጠኞቹም በእነዛ ብንለካቸው ካልሆነ ግን እኔ ብዙ ጊዜ የማያቸው ጋዜጠኞች ከምንም ነገር ነጻ የራሳቸው አመለካከት እየተነሱ ነው የሚናገሩት። እንደዛ የሚናገሩ ከሆነ ደግሞ ነጻ ህጉን የሚጣረስ ነገር ይኖራል ማለት ነው። ስለዚህ ይሄን ነገር ቢያስረዱን፣ የነጻ ጋዜጠኛ ማለት መለኪያ ህጎቹ ምንድን ናቸው? ነጻ ፕሬስስ ማለት ምንድን ነው? አመሰግናለሁ። ይህንን መጀመሪያ እስቲ እንደው ለአርጋው ባቀርበው እንግዲህ፣ ጠያቂያችን እኔ እንደሚመስለኝ፣ እንደምገምተው ጥያቄያቸው ነጻ ፕረስ በሀገር የለም ብለው የተሰደዱ ወይንም እስር ቤት ያሉትን ጋዜጠኞች የሚመለከት ይመስላል። ነገር ግን የመንግስት ጋዜጠኞችስ በነጻነት ይሰራሉ ወይ የሚለውንም ጥያቄ ከእኔ በኩል ደግሞ እንጨምርበትና የነፃ ጋዜጠኛ መለኪያዎች ምንድን ነው? ነፃ ፕረስስ ምንድን ነው የሚለውን አርጋ ውስቲ ጥሩ። እንግዲህ ጠያቂው መጀመሪያ ያነሱት ነገር እንግዲህ፣ ጋዜጠኝነት ገለልተኛ ነው ነፃ ነው ለማለት ብዙ ሌሎች መስፈርቶች አሉት። ከእነዚህ ውስጥ ዋና ዋናዎቹ በሚያቀርበው መረጃ ሚዛናዊነት ሊለካ ይችላል። ይሄ ዝርዝር ሙያ ውስጥ ሲገባ ያሉ ነገሮች ናቸው። ጋዜጠኞች ራሳቸው አቋም አላቸው። ነፃ ናቸው፣ ነፃ አይደለም ብሎ ደግሞ ፍርድ ለመስጠት ትንሽ አንዳንድ ጊዜ ያስቸግራሉ። ግን ሚዲያዎች የራሳቸው ዝንባሌ ሊኖራቸው ይችላል ግን ደግሞ መረጃ በሚሰጡበት ወቅት መረጃውን እንዳለ የማቅረብ ከዛ ባሻገር ደግሞ ተገቢ ነው የሚሉትን የትንታኔ ወይም ደግሞ ሂስ የማቅረብ ስራዎች ይሰራሉ ሚዲያዎች በነ እነዚህ በሚያቀርቧቸው ሂሶች በሚያቀርቧቸው ትችቶች እና የግል አቋማቸውን በሚያንፀባርቁባቸው የሚዲያ ስራዎቻቸው ላይ የተለያዩ አቋሞችን ሊያንፀባርቁ ይችላሉ። ይህም የስራው አንድ አካል ነው፣ እና አቋማቸው እንዲህ ነው፣ አቋማቸው እንዲህ አይደለም ብሎ እዛ ላይ ብያኔ መስጠት በጣም አስቸጋሪ ነው፣ ተገቢም አይደለም። የመንግስት ሚዲያዎችን በተመለከተ እንግዲህ የመንግስት ሚዲያ የራሱ የተቋቋመበት አላማ አለው። በፓርላማው ሱፐርቫይዝ ይደረጋል፣ ወይም ፓርላማው የቆጣጠረዋል ከበላይ ሆኖ። ግን በእለት ተዕለት እንቅስቃሴያቸው የራሳቸውን የኤዲቶሪያል ፖሊሲ ተከትለው እንዲሰሩ ነው ታስቡ የተቋቋሙት። በኢትዮጵያ ግን ያለው ሚዲያ እንደዛ አይደለም። በተለይ በቅርብ ዓመታት መቶ በመቶ ሊባል በሚችል ደረጃ በገዢ ፓርቲ ቁጥጥር ስር ውሎ የገዥውን ፓርቲ አላማና ግብ የሚያስፈጽም የገዥ ፓርቲ አንዱ ክንድ ሆኖ ነው እያገለገለ ያለው እንጂ በኢትዮጵያ ውስጥ ገለልተኛ የፐብሊክ ሚዲያ አለ ብዬ አልገምትም። ወይም ከምናያቸው ነገሮች በመነሳት ያለው ሁኔታ በዛ መንገድ ቢታይ ጥሩ ነው። የተከበራችሁ አድማጮች፣ ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አብራችሁን ቆዩ። አሁን ትዕግስት ፋንታውንን እንጋብዛችሁ። ትዝታ He's in love ولكنني <applause> لم <applause> ትዕግስት ጋር አብረን እየቆየን አንዳንድ መረጃዎችን ላካፍላችሁ። በመጀመሪያ ከምንዛሬ ልነሳ። ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ16 ሳንቲም ተመንዝሯል። እርሶ ብር ማግኘት ዶላር ካሎት 20 ብር ከ27 ሳንቲም፣ ዶላር ከፈለጉ 20 ብር ከ27 ሳንቲም መክፈል አለቦት። ዶላሮን መሸጥ ከፈለጉ ደግሞ 20 ብር ከ06 ሳንቲም ይከፈልዎታል። እርሶ ማለት ነው። የአየር ሁኔታን ደግሞ ከተመለከትን ነገ አዲስ አበባ ከፊል ደመናማ ትሆናለች። አሁን ዌብሳይት ላይ እንዳየሁት ከፍተኛ ሙቀቷ 23፣ ዝቅተኛው 10 ዲግሪ ሴልሽየስ ነው የሚሆነው። ልጅ እያሱ ምኒልክ በሕይወት ቢኖሩ ኖሮ ዛሬ ልክ 118 ዓመት ይሞላቸው ነበረ። የተወለዱት ይቅርታ፣ 119 ዓመት ይሞላቸው ነበረ። በ1888 ዓመተ ምሕረት ነው የተወለዱት። በነገራችን ላይ እያሱ የተወለዱት አጼ ምኒልክ ጀኔራል ባራቴሪን አምባላጄ ላይ ድል በነሱ በሳምንቱ ነው። ፖርቹጋላዊው ቀዛፊና መንገደኛ ቫስኮ ደጋማ ወደ አፍሪካ ተጠግቶ የቀዘፈው የዛሬ 517 ዓመት በዛሬው ዕለት ነበር። ናታል አለው የአገሩን ስያሜ። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ላይ እንደገና እንገናኛለን። ጤና ይስጥልኝ። መልካም ቆይ This program has come to you from the Voice of America, Washington.